ሰላም እንደምን አመሻችሁ፣ የጋቢና ቪኦኤ አድማጮች። የእሁድ ምሽት ጥር 22 2014 ዓ ም ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። በመስተንግዶ አብሬያቸው የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸው መሰናዶዎች አዘጋጅተናል። አብራችሁን ቆዩ። በአፍሪካ ትልቁ የጎዳና ላይ የአትሌቲክስ ፌስቲቫል እንደሆነ የሚነገርለት ታላቁ ሩጫ እሁድ ዕለት ለ21ኛ ጊዜ በአዲስ አበባ ባካሄደው ውድድር ላይ በጀመረው የአረንጓዴ ዘመቻ ከ350 ኪሎግራም በላይ የሚመዝን ደረቅ ቆሻሻ ተሰብስቦ እንደገና ጥቅም ላይ እንዲውል ማድረጉን አስታውቋል። በ21 ዓመታት ታሪኩ ለመጀመሪያ ጊዜ አረንጓዴ ዘመቻን የተቀላቀለው ታላቁ ሩጫ በቀጣይ በሀገሪቱ ላይ የሚያካሄዳቸው ውድድሮች የአካባቢ ጥበቃን ታሳቢ ያደረጉ ና የህብረተሰቡን ግንዛቤ የሚያሰፉ መሆናቸውንም ገልጿል። በታላቁ ሩጫ ስለተከናወነው የአረንጓዴ ዘመቻ ና ጅማሬው ያመጣው ውጤት ከታላቁ ሩጫ በኢትዮጵያ የኦፕሬሽን ዳይሬክተር ዳግም ተሾመ ጋር ቆይታ አድርግ ያለው ቀጥሎ ይቀርባል። የኤሌክትሪክ መኪናዎችን መጠቀም በዘመቻች ውስጥ ታካተቱ መገኘቱ ምን ያክል ነው? በኢትዮጵያ ውስጥ እንግዲህ አሁን ላይ በጣም ብዙ ላይ ሆኑ ይችላሉ። የኛም ውድድር መስራች ኃይሌ ገብረስላሴ በማራቶን ሞተር ዘንድሮ ያስመረቀው የኤሌክትሪክ መኪኖች መገጣጠሚያ ያለው እና በተቻለ የተወሰኑ በየአመቱ ያው እየተመረተ ወደ ገበያ ይገባል። ግን አሁን ኢትዮጵያ ውስጥ አቬለብል ስለሆነ ብቻ ሳይሆን ያንን ማስተዋወቅ የፈለግ ነው። አማራጮቹ እንዳሉ ሰዎቹ ወደዛ ምርጫ እንዲገቡ አሁን ሳይኖር መማር ከጀመሩ አክሴሲብሊቲው ሲኖር ምርጫቸውን ወደዛ እንዲያደርጉም ይረዳል። ግን አሁን በጣም በቅርበት መኖርም የለበትም። ግን ደግሞ አማራጮች አሉ፣ ይሄ ሁለት ድርጅቶች አሉ። ከዛ በተጨማሪም ሌሎችም የመኪና አምራች ድርጅቶች ወደዚህ እየሄዱ ስለሆነ በአጠቃላይ በዓለም ላይ ኢቭን ኢትዮጵያ ውስጥም እንደ ሕግ ወጥቷል እነዚህ ከሁለት ሺህ አመተ ምህረት በፊት የተመረቱ መኪኖች በነዳጅ የሚሰሩ መኪኖች ኢትዮጵያ ውስጥ የሚገቡበት መንገድ በጣም እየቀነሰ እንዲመጣ ከመደረጉም አኳያ ብዙ ድርጅቶች ወደ ኤሌክትሪክ መኪና ወደ ማስመጣት እየሄዱም ነውና ወደፊት ከሁለት ከሶስት አመት በኋላ ደግሞ በደንብ አቬለብል ይሆናል ብለን እናስባለን። ይሄ የመጀመሪያ ጊዜያችሁ ነው ይሄንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን በታላቁ ሩጫ ላይ ስተተገብሩና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ? በአመት ውስጥ ከስድስት እስከ አስር ውድድሮች እናካሄዳለን። ግን በዋናነት የምንጠቅሳቸው ሶስት ትልልቅ ውድድሮች ነው። አንዱ ታላቁ ሩጫ በኢትዮጵያ አስር ኪሎ ሜትሩ ያው የድርጅቱ የስያሜው ውድድር እሱ ነው። በየአመቱ ሮዳ ላይ የሚካሄደው ዘንድሮ ጥር ላይ ነው የተካሄደው። የፊታችን የካቲት ደግሞ የምናካሄደው ሀዋሳ ከተማ ላይ ዘንድሮ ለአስራ ሶስተኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንት ኢትዮጵያውያን ሴቶችን ደግሞ ትልልቅ ስራ የሚሰሩ ሴቶችን የምንዘክርበት የሴቶች ብቻ የአምስት ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ ሶስት ትልልቅ ውድድሮቻችን ላይ እንተገብራችኋለን። ይህንን ሁሉም ውድድሮቻችን ላይ መተግበር ብዙ ነገር ለእኛም ያቀለልናል። ለምሳሌ ምዝገባን በስልክ ማድረግ፣ የትኛውም ውድድር ላይ የሚሳተፍ ተሳታፊ በስልክ ቢመዘገብ ተሳታፊ የሚቀለዋል፣ እንዳዘጋጅ እኛም ይቀለናል። እና ያንን ሁሉም ውድድሮቻችን ላይ ነው የምንተገብረው። ግን ደግሞ በትልቁ የዚህ የአዋሳ ሩጫና የሴቶች ሩጫዎቻችንም ላይ እናደርገዋለን። የአየር ንብረት ለውጥና ለውጡ የሚያስከትላቸው ተጽዕኖች በኢትዮጵያም በዓለም ደረጃም በርካታ ለውጦችን፣ ተጽዕኖችን እያደረሰ ያለ ነገር ነው እና ታላቁ ሩጫ ይህንን ዘመቻ መጀመሩ እንደው በአጠቃላይ የአየር ንብረት ለውጥን ለመዋጋት ወይም ደግሞ ህብረተሰቡ ከለውጡ ጋራ ተላምዶ ኑሮውን የሚያስተካክልበት መንገድ ከመፈለግ አኳያ ምን አስተዋጽኦ ያደርጋል? እንደ ታላቁ ሩጫ ካስቀመጥናቸው መርሆዎች አንዱ ለህብረተሰቡ ጠቃሚ የሆኑ መልክቶችን ማስተላለፍ። ስለዚህ ሩጫዎች ደግሞ እንደዚህ ህዝባዊ ሩጫዎች እነዛን መልክቶች ለማስተላለፍ በጣም ነው የሚጠቅሙት። ምክንያቱም ሀያ ሺህ ሰው ሲወጣ ውድድሩን ለመሳተፍ፣ በአንድ ጊዜ ለሀያ ሺህ ሰው መልክት ስንነግር ሀያ ሺህ ሰው ብቻ አይደለም የሚሰማው ወጣቶች ከሆኑ ለወላጆቻቸው ይነግራሉ። ወላጆች ከሆኑ ለልጆቻቸው ይነግራሉ ያስቀምጣል። እንደ ቤተሰብ ነው የቤተሰብ ውድድር ስለሚሆን ብዙ ጊዜ ብዙ መልክቶችን በእንደዚህ አይነት ውድድሮች ማስተላለፍ እንችላለን ብለን ናስባለን። እናስተላልፋለን። ብዙ ኢምፓክቶችንም በተለያዩ አመታት ባደረግናቸው ውድድሮች ባስተላለፍናቸው መልክቶች አይተናቸዋልና ይህን መጀመራችን ይህን ነገር መጀመራችን የእውነትም ከሁለት ከሶስት አመት በኋላ በደንብ ህብረተሰቡ ላይ ትልቅ ተጽዕኖ የሚያሳድር ትልቅ ደግሞ የአስተሳሰብ ለውጥ የሚያመጣ የአኗኗር ዘይቤውንም በደንብ የሚያሻሽል አይነት መልእክት ነው። ውድድራችንም ላይ ይህንን ማድረጋችን ለህብረተሰቡም፣ እንደኛም፣ እንደ ውድድር አዘጋጅም በጣም ይጠቅማል ብዬ አስባለሁ። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የጎዳና ላይ አትሌቲክስ የሆነው ታላቁ ሩጫ ከ21 ዓመታት በኋላ አረንጓዴ ዘመቻዎችን በመቀላቀል በአካባቢ ጥበቃ ዙሪያ ግንዛቤ ለማስፋት እንቅስቃሴ ጀምሯል። ይህ እንቅስቃሴ ምን እንደሚመስል ና በህብረተሰቡ ዘንድ ስለሚኖረው ተጽዕኖ እንዲነግረን በታላቁ ሩጫ የኦፕሬሽን ዳይሬክተር ከሆነው ዳግም ተሾመ ጋር እያደረግን ያለውን ቆይታ ነው የምትከታተሉት። ወደ ውይይቱ እንመለስ። የኤሌክትሪክ መኪናዎችን መጠቀም በዘመቻች ውስጥ አካተቱ መገኘቱ ምን ያክል ነው? በኢትዮጵያ ውስጥ እንግዲህ አሁን ላይ በጣም ብዙ ላይ ሆኑ ይችላሉ። የእኛም ውድድር መስራች ሀይሌ ገብረ ስላሴ በማራቶን ሞተር ዘንድሮ ያስመረቀው የኤሌክትሪክ መኪናዎች መገጣጠሚያ አለው እና በተቻለ የተወሰኑ በየአመቱ እየተመረተ ወደ ገበያ ይገባል። ግን አሁን ኢትዮጵያ ውስጥ አቬለብል ስለሆነ ብቻ ሳይሆን ያንን ማስተዋወቅ የፈለግ ነው አማራጮቹ እንዳሉ ሰዎች ወደዛ ምርጫ እንዲገቡ አሁን ሳይኖር መማር ከጀመሩ አክሴሲብሊቲው ሲኖር ምርጫቸውን ወደዛ እንዲያደርጉም ይረዳል። ይሄ አሁን በጣም በቅርበት መኖርም የለበትም ግን ደግሞ አማራጮች አሉ። ይሄ የተኳስ ኩልሽ ሁለት ድርጅቶች አሉ። ከዛ በተጨማሪም ሌሎችም የመኪና አምራች ድርጅቶች ወደዚህ እየሄዱ ስለሆነ በአጠቃላይ በዓለም ላይ ኢቭን ኢትዮጵያ ውስጥም እንደ ህግ ወጥቷል። እነዚህ ከሁለት ሺህ አመተ ምህረት በፊት የተመረቱ መኪኖች በነዳጅ የሚሰሩ መኪኖች ኢትዮጵያ ውስጥ የሚገቡበት መንገድ በጣም እየቀነሰ እንዲመጣ ከመደረጉም አኳያ ብዙ ድርጅቶች ወደ ኤሌክትሪክ መኪና ወደ ማስመጣት እየሄዱም ነው እና ወደፊት ከሁለት ከሶስት ዓመት በኋላ ደግሞ በደንብ አቬለብል ይሆናል ብለን እናስባለን። ይሄ የመጀመሪያ ጊዜያችሁ ነው ይሄንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን በታላቁ ሩጫ ላይ ስትተገብሩ እና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ? በአመት ውስጥ ከስድስት እስከ አስር ውድድሮች እናካሄዳለን። ግን በዋናነት የምንጠቅሳቸው ሶስት ትልልቅ ውድድሮች ነው። አንዱ ታላቁ ሩጫ በኢትዮጵያ አስር ኪሎ ሜትሩ ድርጅቱ የስያሜው ውድድር እሱ ነው። በየአመቱ ወዳር ላይ የሚካሄደው ዘንድሮ ጥር ላይ ነው የተካሄደው። የፊታችን የካቲት ደግሞ የምናካሄደው ሀዋሳ ከተማ ላይ ዘንድሮ ለአስራ ሶስተኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንት ኢትዮጵያውያን ሴቶችን ደግሞ ትልልቅ ስራ የሚሰሩ ሴቶችን የምንዘክርበት የሴቶች ብቻ የአምስት ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ ሶስት ትልልቅ ውድድሮቻችን ላይ እንተገብራቸዋለን። ይሄንን ሁሉም ውድድሮቻችን ላይ መተግበር ብዙ ነገር ለእኛም ያቀለልናል። ለምሳሌ ምዝገባን በስልክ ማድረግ፣ የትኛውም ውድድር ላይ የሚሳተፍ ተሳታፊ በስልክ ቢመዘገብ ተሳታፊ ይቀለዋል፣ እንዳዘጋጅ እኛም ይቀለናል። እና ያንን ሁሉም ውድድሮቻችን ላይ ነው የምንተገብረው ግን ደግሞ በትልቁ የዚህ አዋሳ ሩጫና የሴቶች ሩጫዎቻችንም ላይ እናደርገዋለን። የአየር ንብረት ለውጥና ለውጡ የሚያስከትላቸው ተጽዕኖች በኢትዮጵያም በዓለም ደረጃም በርካታ ለውጦችን ተጽዕኖችን እያደረሰ ያለ ነገር ነው እና ታላቁ ሩጫ ይህንን ዘመቻ መጀመሩ እንደው በአጠቃላይ የአየር ንብረት ለውጥን ለመዋጋት ወይም ደግሞ ሕብረተሰቡ ከለውጡ ጋር ተላምዱ ኑሮውን የሚያስተካክልበት መንገድ ከመፈለግ አኳያ ምን አስተዋጽኦ ያደርጋል? እንደ ታላቁ ሩጫ ካስቀመጥናቸው መርሆች አንዱ ለህብረተሰቡ ጠቃሚ የሆኑ መልክቶችን ማስተላለፍ። ስለዚህ ሩጫዎች ደግሞ እንደዚህ ህዝባዊ ሩጫዎች እነዛን መልክቶች ለማስተላለፍ በጣም ነው የሚጠቅሙት። ምክንያቱም ሀያ ሺህ ሰው ሲወጣ ውድድሩን ለመሳተፍ በአንድ ጊዜ ለሀያ ሺህ ሰው መልክት ስንነግር ሀያ ሺ ሰው ብቻ አይደለም የሚሰማው። ወጣቶች ከሆኑ ለወላጆቻቸው ይነግራሉ፣ ወላጆች ከሆኑ ለልጆቻቸው ይነግራሉ። ህል እንደ ቤተሰብ ነው። የቤተሰብ ውድድር ስለሚሆን ብዙ ጊዜ ብዙ መልክቶችን በእንደዚህ አይነት ውድድሮች ማስተላለፍ እንችላለን ብለን እናስባለን፣ እናስተላልፋለን ብዙ ኢምፓክቶችንም በተለያዩ አመታት ባደረግናቸው ውድድሮች ባስተላለፍናቸው ናቸው መልክቶች አይተናቸዋል። እና ይህን መጀመራችን ይህን ነገር መጀመራችን የእውነትም ከሁለት ከሶስት አመት በኋላ በደንብ ህብረተሰቡ ላይ ትልቅ ተጽዕኖ የሚያሳድር ትልቅ ደግሞ የአስተሳሰብ ለውጥ የሚያመጣ የአኗኗር ዘይቤውንም በደንብ የሚያሻሽል አይነት መልእክት ነው። ውድድራችንም ላይ ይህንን ማድረጋችን ለህብረተሰቡም፣ እንደኛም እንደ ውድድር አዘጋጅም በጣም ይጠቅማል ብዬ አስባለሁ። እንግዲህ ዳግም ታላቁ ሩጫ የአካባቢ ጥበቃን ግንዛቤ ለመፍጠር የጀመረውን ተነሳሽነት አስመልክቶ ለአድማጮቻችን ማብራሪያ ስለሰጠልን በጣም ነው የምናመሰግነው፣ እኔ እናመሰግናለን። Bye. a man.

I am going da yellow low mama me ታላቁ ሩጫ የኦፕሬሽን ዳይሬክተር የሆነው ዳግም ተሾመ ጋር የነበረንን ቆይታን የተከታተላችሁት ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው የጋቢና መሰናዷችን ይቀጥላል አሁን ወደ ተከታዩ መሰናዷችን እንለፍ ገና በለጋ ድሜዋ የቤተሰቧን ህይወት ለማሻሻል ስትል ወደ ትዳር የገባችው ወይዘሮ መሰረት አዛገ በልጅነቷ የልጅናት ብትሆንም ኑሮን ታግላ ራሷን አብቅታለች ነገር ግን በለጋ ድሜ የልጅናት መሆን የሚያመጣውን ችግር ለመቅረፍ በጎዳና ላይ የወደቁ እናቶችን በመሰብሰብና መጠለያ በመስጠት የተሀድሶ መርሃ ግብር እንዲያገኙና በኋላም ቤት ተከራይተው እራሳቸውን ችለው እንዲወጡ ለመርዳት በመሰረት በጎ አድራጎት ድርጅት በኩል እየጣረች ነው። ኤደን ገረመው ከወይዘሮ መሰረት ጋር ቆይታ አድርጋ ተከታዩን አሰናድታለች። ወይዘሮ መሰረት አዛገ በጎዳና ና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግ ና መልሰው በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም እራሳቸው በግል ሕይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ። የፖሊስ መኮንን ነበር ጀርብር መራ ነበር የሚሰራው እናቴ የቤት እመቤት ነች እስከ አምስተኛ ክፍል እስከ መማር ድረስ ጥሩ ኑሮ ነበረን ኬክ እየተገዛለን ትምህርት ቤት በመኪና እየሄደን ነበር ምንማረው አንድ ቀን ቤት ስመጣ ይለቀሳል ምንድነው? ስል አባቴ ታስሯል። ለስምንት አመታት ነው የታሰረው አባቴ። በዛ ጊዜ ውስጥ ሌሊኝ ትልቋ ቤት ውስጥ ያለው ልጅ እኛን ሰባት ልጆቿን ከጉያዋ ላለመነጠር ነው። ምንም ገቢ የላትም እናቴ። ወርቋን እየሸጠች እቃውን እየሸጠች ስትጨርሳ ተጨነኩና እኔ እንኳ ብቀነስላት ጥሩ ነው ብዬ ባላገባ አስራ አምስት አመቴ ማለት ነው። በአስራ ስድስት አመቴ ልጅ ስወልድ ትምህርት ቤት ለመሄድስል ልጅን እያያዝኩ እናቴ ቀይ ወሰድኩ። እንዲሁም ሌላ ጣጣ መጣውባት በጣም ተሰማኝ። በጣም አዘንኩኝ። አንድ ቀን ችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባው። ያችን ቃሌን ጠብቅ ያለው ብዬ አስባለሁ። ይህ ህልም ታዲያ ተሳክቶ የዛሬ ዘጠኝ ዓመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ። መሰረት የበጎ አድራጎት ድርጅት የሴቶችና ህፃናትን ህይወት መሰረት ለማሳደግ የተቋቋመ የበጎ አድራጎት ድርጅት ነው። ሴቶች ተገደው ወይም ተታለው በወጣትነት የሚወልዱት ልጅ ወልደው በመውለዷ ምክንያት ዓላማ የተነጠቀች ሴትን ነው የምንደግፈው። ህፃናት ደግሞ ወላጆቻቸውን በሞት ያጡና በችግር የተጋለጡ ህፃናት ጤናቸው ተጠብቆ ከትምህርት ገበታቸው እንዳይጓደሉ ለማድረግ ነው። እንግዲህ ዋና ዋና ዓላማዎቻችን የትምህርት ፕሮግራሞች ላይ እንሰራለን። የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህጻናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ ሴቶች አቅም ግንባታ ጋር ቀናችተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። እሱም ትምህርትና ጤና ዳይ ነው። ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በፆታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው፣ እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሃድሶ መርሃግብር ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ። አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉት፣ እና እነዛ ሴቶች ዘመድ ነው የሚያመጣቸው። መጀመሪያ አክስ ወይም ታመጣቸዋለች፣ ወይ የሩቁ ዘመድ ወይ የቅርብ ዘመድ፣ እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁርፎ ደግሞ ሰራተኝነት፣ የቤት ሰራተኝነት ይቀጠራሉ። ሁለት ሶስት የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ። ወይም ደግሞ ሴተኛ አዳሪነት ህይወት መምራት ይጀምራሉ። በሽታ ይዛቸዋል። ተስፋ ይቆርጣሉ። ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይሆናሉ እና እዛ ጎዳና ላይ ሱሶችን ጀምሮ ኤች አይ ቪ ኤድስ ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውን ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወዱት ስለ ራሳቸው ምንም ነገር ማሰብ ያቆማል እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች ገንዘብ ገባበት ነው መጀመር የሚመስላቸው። ና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡት። ና እኛ እንዲሁም ይሄ አንድ ሺግ አንድ ልጅ ፕሮግራማችን ላይ ራሳችን ሂደን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት ተቻለ ለኮሚኒቲው ላገኘነው የህብረተሰብ ክፍል እንሰጣለን እና ሰዎች ለጎዳና ህይወት የሚ- ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የኛ ተግዳሮ ያችን እና ለማንሳት በጣም ብዙ መመላለስ፣ በጣም ብዙ ማሳመን አለብን። ከዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ ሶስት ሶስት ልጅ ያላቸው አራት አልጋ ይኖረናል እና ያንን ነገር የህይወታቸው መሰረት ማስያጃ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካተሪስቶች ሳይኮሎጂስቶች፣ ሌሎችም የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው ሶስት ወር ከእሱ ሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆዳዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህጻናት መዋያውን ለብቻ ሴቶቹ ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድር እና ቁጠባ አይነት ነገሮች እናስተምራለን። ልክ ያንን ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ፣ ልቀቁኝ፣ እኔ ሰርቼ ነው የምኖረው ከዚህ በኋላ በፍጹም አልለምንም፣ በፍጹም ሴተኛ አዳሪነት አልሰራም፣ በፍጹም አልሰርቅም በቃ ብቁ ዜጋ ነኝ ለልጆቼ በቂ እናትና አባት ነኝ፣ ብላ ማመን አለባት። ያንን እንግዲህ እንዳልኩሽ የመጀመሪያው ዙራችን ስምንት ወር ፈጅቶብናል። መልሶ የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት እቃና የሶስት ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በአስራ ስድስት አመቷ ካደገችበት ከጻድቃነ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባላው ጋር ባለመስማማቷ ሁለት ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች። ቤት ተከራይቼ ነበረ። አጋጣሚ የልጆች አባት አልነበረም። ቤት ኪራይ የምከፍለው አጣሁ። የሚበላ የሚቀመስም አልነበረም። ልጆችን ይዤ ወጣሁ ወደ ጎዳና ህይወት ምንም ማድረግ አልቻልኩም። የልጆችን ህይወት ማቆየት ስላለብኝ ወጣሁ። ስጢፋኖስ ወጣሁ ስጢፋኖስ አገኘችኝ አገኘችኝ ሰአት ላይ ብዙ ነገሮች ቤት ኪራይ ከፍላልኛለች ቦታ ያርጋልኛለች፣ አልባሳት ሰጠኛለች፣ ብዙ ነገሮችን አድርጋልኛለች። የምግብ ድጋፍ ምናምን አድርጋት ቤት ተከራይታ ከጎዳና ወት አውጥተኛለች። ተለይ ሳሰልጥለኝ አንድ ሺ አምስት መቶ ብር ነው የሰጠችኝ ለኔ ማለት ነው። መጀመሪያ ያ አንድ ሺ አምስት መቶዋ ማለት ነው በብዙ ነገሮች ከአምስት መቶዋ በጣም ብዙ ነገር እለውጣለች ለኔ። በርበሬ ምናምን ጀምሬባት ነበር። ትንሽ ትንሽ እያደረግኩኝ ንችርቻ ረገረችላለሁ፣ ቆሎ ሸጣለሁ። በዛ በዛሽ ነገር ታሪክ ለውጣልኝ አለች ለኔ። እዳሁን ደግሞ የራሴ ቤት ደርሶኝ የራሴ ቤት ውስጥ ነው ያለው። በተመሳሳይ የሁለት ልጆች እናት የሆነችውና ከመሰረት ግብረሰናይ ተቋም ጋር በቀበሌ በኩል እንደተገናኘች የምትገልጸው ወይዘሮ ፍሬዮት ጉልላት እሷንና ሁለት ልጆቿን ጎዳና ላይ ከመውጣት በታደጋት ተቋም ውስጥ በመቀጠር እያገለገለች መሆኑን ትናገራለች። ከዛሬ አስር ዓመት በፊት የሁለት ልጆች እናት እኚህ ያው በትዳር ዓለም ከባሌ እንደገናም ደግሞ አንድ ነዋንም ልጅ እናቴ ስለቦቶች የሚያሳድግ ሪንደር በሌለበት ሰዓት ምንም ነገር እንዳሌም ማለት ነው ጎዳና ላይ መውጣት በበኩላሊማ በወረዳ ደረጃ ነው። በቀበሌ ከተመለመ ምሽት እሷን ካገኘኋት በኋላ የተለያዩ አይነት ስልጠናዎችን በመውሰድ የመስክሉ ስልጠና፣ ልጆች መያዣ ስልጠና፣ የንግድ ስልጠና እንደዚህ ሁሉ ስልጠናዎች ከወሰድኩ በኋላ በመንቀሳቀሻ በመነሻ አንድ ሺህ አምስት መቶ ብር ሻርክ እያመጣሁ በመሸጥ የራሴንም ታሪክ በመቀየር የልጆችን ህይወት በማስተካከል ትልቅ ለውጥ ነው ያመጣሁት በባህሪም በልጆችም ላይ በራሴም ላይ ከዛ ውጪ ልጆቼ የባንክ አካውንት ተከፍቶላቸው በየወሩ የትምህርት ቤት ክፍያዎች ይከፈቱላቸዋል ይከፈልላቸዋል ዩኒፎርም ይሰፋላቸዋል አሁን ላይ ነው መንግስት የመጣው ስለዚህ ለልጆቼ የሙሉ የጤና ህክምና የኔም የጤና ህክምና ሙሉ ወጪ በሙሉ ወጪ ይከፈልልኛል ይታከማለሁ በግል ሆስፒታሎች ውስጥ ነው የምታከመው ስለዚህ ምንም ነገር ሳይጎልብኝ ነበረ ስገለገለኝ ነበረው። በጤና እንከን መሀል ላይ ትንሽ በጤና ሁኔታ ነገሮችን ሳቆም እራሴ ተመልሼ ደግሞ እንደገና እዛው ድርጅት ውስጥ በበጎ ፈቃደኝነት በማገልገል በማገዝ ለረጅም ጊዜ ቆይቼ ነበረ። አሁን ላይ ግን አዲስ በተከፈተው ወይም ደግሞ እናትና ልጅን ማቆያ ውስጥ በመስራት ላይ ይገኛሉ ይችላል ምክንያቱም እኔ ካሳለፍኩትም ታሪክ እህቶቼ እንዳይደግሙት እያደረግኩ ስለሆነ በጣም ደስተኛ ነኝ። ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ። ብዙም ብዙ ሰርተን ምንም ገንዘብ የለንም እና ትልቅ የገንዘብ ችግር አለብን። አሁን ገንዘቡ በመቆሙ ምክንያት ደግሞ የሰው ህይወት ሳይቀየር እንዲቀር ስለማንፈልግ በተቻለ መጠን እንዲደግፉ ማንኛውም ግብረሰብና እየሆነ ሰብአዊ ፍጥር እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፍቃድ አገልጋዮቻችን ጠቆመውን የአንድ ሺህ ለአንድ ፕሮጀክታችንን ፕሮሞት ተደርጎ እንዲገባና ሌሎችም ላይ እንዲያደርጉልን አድርገናል። ያ ነገር ግን አርባ ሰዎች ቢያንስ እና አምስት ሺ ዶላር ቢያንስ እንደ ፈረንጆቹ አቆጣጠር ኤፕሪል አምስት የሚጀመር ካምፔን አለ ና እና፣ የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖርና ድጋፋችን መደጋገፋችን ይቀጥላል ማለት ነው። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደን ገረመው። i yeah. ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አደናቸው አመሸነው። ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማር እና እኔም ሳስተናግዳቸው አመሸት ስመኝሽ የቆየነን ነገ በሌሎች ፕሮግራሞች እንጠብቃቸዋለን። የነገ ሳይ በለን። መልካም